ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መንግሥትና ኅብረተሰቡ በመቀናጀት ይህንን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለፍትህ እንዲቀርቡ እንዲያደርግ ጥያቄያችንን እናቀርባለን። ጤና ስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ታህሳስ 28 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከዕለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካጠናቀሩ ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን በቅድሚያ ግን የሰዓቱን የዓለም ዜና ሰማያችሁንያልጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። በዩናይትድ ስቴትስ በደቡባዊቱ ጆርጂያ ክፍለ ግዛት የመወሰኛ ምክር ቤቱን ሁለት መቀመጫዎች ለመያዝ ከተካሄዱት ፍክክሮች የአንደኛው ውጤት እስካሁን ቁርጡ ባለመለየቱ መወሰኛው ምክር ቤት በማንኛው ፓርቲ እጅ እንደሚውል አሁንም በንጥልጥል ላይ ነው። በጆርጂያ ትናንት በተካሄደው በአንደኛው ፍክክር ቄስ ራፋኤል ዎርናክ ሴኔተር ኬሊ ሎፈርን ማሸነፋቸው ስለተነገረ ዲሞክራቶች መወሰኛ ምክር ቤቱን ወደ መቆጣጠሩ ጠጋ ብለዋል። የተሰጡት ድምፆች በሙሉ በሚባል ደረጃ ተቆጥረው ዎርናክ ሎፈርን ከአርባ ሺህ በሚበልጥ ድምፅ መምራታቸውን የዩናይትድ ስቴትስ የዜና አውታሮች ዘግበዋል። አታሸንፉም ተብለን ነበር። ነገር ግን እንሆ ዛሬ ተስፋን ተግቶ መስራትንና ህዝብን ከጎኑ ላደረገ አንዳችም የሚሳነው እንደሌለ አሳይተናል፣ ብለዋል ወርናክ ትናንት ማታ ለደጋፊዎቻቸው ባስተላለፉት መልእክት። በሁለተኛው የሴኔቱ መቀመጫ ውድድር ደግሞ ዲሞክራቱ ጆን አሳፍ ለሁለተኛ የስድስት ዓመት የስልጣን ዘመን የሚወዳደሩትን ሪፐብሊካኑን ሴኔተር ዴቪድ ፐርዱን በ12000 ድምፅ ብልጫ እየመሩ መሆናቸው ተገልጿል። በምሽቱ ዐብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። በተዛመደ ዜና የዩናይትድ ስቴትስ የሕግ መምሪያና የሕግ መወሰኛው ምክር ቤት አባላት ዛሬ በህዳር ወር የተካሄደውን ፕሬዝደንታዊ ምርጫ የመራጭ ተወካዮች ድምፅ ቆጠራና ማረጋገጫ ለመስጠት የጋራ ጉባኤ ያካሂዳሉ። ጆ ባይደን በአውሮፓውያን ታህሳስ 14 ቀን በክፍለ ግዛት የምርጫ ወረዳ ተጠሪ ድምፅ ሰጪዎች ኤሌክቶራል ኮሌጅ በሚባለው በይፋ ከተመረጡ ወዲህ የመጨረሻ ምዕራፍ የሚሆነው የዛሬው የኮንግረሱ ስነ ሥርዓታዊ ሂደት ታዲያ ሪፐብሊካኑ የምክር ቤት አባላት ለፕሬዝደንት ዶናልድ ትራምፕ ያላቸው ታማኝነት የሚፈተንበት ተደርጎ ታይቷል። ከአንድ መቶ በላይ የተወካዮች ምክር ቤቱ ሪፐብሊከን አባላትና አስራ ሁለት ሪፐብሊከን ሴኔተሮች ባይደን ያሸነፉባቸውን ስድስት ክፍለ ግዛቶች አሪዞና፣ ጆርጂያ፣ ሚሽገን፣ ኔቫዳ፣ ፔንስልቬኒያና ዊስከንስን የተሰጡ ድምጾችን የሁሉንም ወይም ያንዳንዶቹን እንዳይጸድቁ ተቃውሞ እናሰማለን ብለዋል። የምርጫውን ውጤት እንደገና የሚያጣራ ኮሚሽን እንዲመሰረትም እንጠይቃለን ብለዋል። ይሁን እንጂ ተቃውሟቸው ዲሞክራቶች በሚቆጣጠሩትና ሁሉም ጆ ባይደንን በአንድነት በሚደግፉበት በመምሪያው ምክር ቤት ፍርሽ እንደሚሆን ነው የሚጠበቀው። በመወሰኛ ምክር ቤቱም ቢሆን ምንም እንኳን ሪፐብሊካኖቹ ጠባብ አብላጫ መቀመጫ ቢኖራቸውም፣ በርካቶቹ ሪፐብሊካን ሴኔተሮች የማንኛውንም ክፍለ ግዛት የተረጋገጠ የድምፅ ውጤት መሰረዝን እንደሚቃወሙ አስቀድመው ስላስታወቁ፣ በዚያም ተቃዋሚዎቹ የሚሳካላቸው አይመስልም። 306 የመራጭ ወረዳ ተወካዮች ጉባኤ ድምፅ ያገኙት ጆ ባይደን በአውሮፓውያን አቆጣጠር ጥር ሀያ ቀን ቃለ መሐላቸውን ይፈጽማሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከኢትዮጵያ ከግጭት ሸሽተው በሺዎች የተቆጠሩ ስደተኞች ምስራቅ ሱዳን እየገቡ መሆናቸውን የገለጸው ኢንተርናሽናል ሬስኪው ኮሚቴ የተባለው ዓለም አቀፍ የአደጋ ደራሽ ድርጅት ለሴቶችና ሕጻናት ጥበቃ ለማድረግ አስቸኳይ እንቅስቃሴ እያደረገ መሆኑን አስታወቀ። ባለፈው ሳምንት መጨረሻ ብዙ ሺህ ኢትዮጵያውያን ወደ ምስራቅ ሱዳን ድንበር ተሻግረው ገብተዋል ብሏል አይአርሲ በመግለጫው በኡም ራኩባና አዲስ በተቋቋመው ቴንትባ በተባለው የስደተኛ ካምፕ ለስደተኞች የሚያስፈልገውን አጣዳፊ አገልግሎት ለማቅረብ ከሱዳን ባለስልጣናት ጋር እየሰራንን ሲል አስታውቋል። ቻይና ለኮንጎ ዲሞክራሲያዊት ሪፐብሊክ በኮቪድ-19 ምክንያት ከተዳከመው ኢኮኖሚዋ እንድታገግም ለመርዳት የተወሰነ የዕዳ ስረዛ ያደረገችላት መሆኑን የኮንጎ የውጭ ጉዳይ ሚኒስቴር አስታወቀ። ይህም መሰረት ቻይና ኮንጎ ባለፈው የአውሮፓውያን 2020 ዓመተ ምህረት ማጠናቀቅ የነበረባትን ከወለድ ነፃ ዕዳ ክፍያ ምራት አለች። ቻይና በኮቪድ-19 ምክንያት ኢኮኖሚያቸው ለደቀቁ ታዳጊ ሀገሮች ትንሽ ትንፋሽ ለመስጠት የጂ ሀያ ማለት የበለጸጉ ሀገሮች ማህበሩ ባወጣው ማዕቀፍ መሰረት ከቢሊዮን ዶላር በላይ የእዳ ምህረት ማድረጓ ተዘግበዋል። በኮቪድ-19 ዜናዎች በአሁኑ ወቅት በዩናይትድ ስቴትስ ዙሪያ ከቀረበው 15 ሚሊዮን የኮሮና ቫይረስ ክትባት እስካሁን ከሁለት ሶስተኛ የሚበልጠው ጥቅም ላይ እንዳልዋለ ተገለጸ። አንዳንድ ክፍላተ ሀገር ክትባቱን እንደሚገባቸው ፈጥነው ያልከተቡ ሆስፒታሎችን እንቀጣለን ብለው ዝተዋል። የአሜሪካ ድምጿ ማሪያማ ዲያሎ ያጠናቀረችውን ዘገባ አዳነች ፍስሀዬ ታቀርበዋለች። የኮቪድ-19 የክትባት መድኃኒትን የመክተቡ ተግባር ከተጠበቀው አዝጋሚ ሆኖ ተገኝቷል። ስለሆነም ክፍላተ ግዛት የመክተቡን ተግባር ለማፋጠን እየሰሩ መሆናቸው ተገልጿል። የኒውዮርክ ክፍለ ግዛት አስተዳዳሪ አንድሬ ኮሞ ሆስፒታሎች የክትባቱ መድኃኒት እንደደረሳቸው በአንድ ሳምንት ውስጥ የመክተውን ተግባር ማከናወን አለባቸው ብለዋል። ማንኛውም የቀረበለትን የክትባት መድኃኒት ጥቅም ላይ የማያውል ክፍል እስከ 1000 ዶላር የሚሆን ገንዘብ ሊቀጣ ይችላል። የደረሳቸውን አቅርቦት በሰባት ቀናት ውስጥ ጥቅም ላይ ማዋል አለባቸው፤ አለበለዚያ ግን ለወደፊቱ የክትባቱ መድኃኒት እንዳያገኙ ይደረጋል። ሆሞ በተናገሩት መሰረት ሆስፒታሎች ካለፉት ሶስት ሳምንታት ወዲህ የክትባት መድኃኒት አቅርቦት ሲያገኙ ቆይተዋል። በግንባር ቀደምትነት ስራ ለተሰማሩትና ለሕክምና ሰራተኞች ቅድሚያ በመስጠት ክትባት እንዲያካሄዱ ነው ዓላማው። ነገር ግን እስካሁን ባለው ጊዜ ከተመደበላቸው የመጀመሪያውን ደረጃ የከተቡት 46 ከመቶውን ብቻ ነው። ከታሳስ ወር ወዲህ በኮቪድ-19 ህመም ምክንያት ሆስፒታል የሚገቡት ሰዎች ብዛት በእጥፍ ጨምሮ ከ8200 በላይ ደርሷል። ባለፈው ሳምንት አዲስ በቫይረሱ የሚያዙ ሰዎች ቁጥር በ27 ከመቶ ከፍ ብሏል። በግንባር ቀደምትነት ሥራ እና በሕክምና ተግባር ከተሰማሩት ሰራተኞች ሌላ ከ65 ዓመት ዕድሜ በላይ የሆኑ ሰዎችም የመከተብ ዕድል ያገኛሉ። የፍሎሪዳ አስተዳዳሪ በበኩላቸው የክትባቱ መድኃኒት የመክተቡን ስራ በፍጥነት ለሚያከናውኑ ሆስፒታሎች እንደሚሰጥ ገልጸዋል። በዩናይትድ ስቴትስ ካሉት ክፍላተ ግዛት በቫይረሱ ክፉኛ የተጎዳችው ካሊፎርኒያ አስተዳዳሪ ጋቪን ኒውሰም ካለፉት 14 ቀናት ወዲህ ወደ አራት ሺህ የሚጠጉ የካሊፎርኒያ ነዋሪዎች ሕይወታቸውን አጥተዋል። ይህ ገዳይ የሆነ ዓለም አቀፍ ወረርሽኝ ነው። አሁን ደግሞ ገዳይነቱን በወረርሽኙ ታሪክ ባልታየ መልኩ የከፋ ሆኗል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተያዙ ሰዎች ብዛት ትላንት ከ28 ሚሊዮን በላይ መድረሱን ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። በሌላ የኮቪድ-19 ዜና ቻይና የኮቪድ-19ን አመጣጥ ለመመርመር ወደ ሀገሯ ስለሚገባው ዓለም አቀፍ የባለሙያዎች ቡድን የሚመለከተውን የመጨረሻ አደረጃጀት አስመልክቶ ከዓለም የጤና ድርጅት ጋር እየተደራደርኩ ነኝ ስትል ተናገረች። ቻይና ለኤክስፐርቶቹ ቡድን የመጨረሻውን ፈቃድ ሳትፈጽም መቅረቷ እጅግ አሳዝኖኛል ሲሉ የዓለም የጤና ድርጅቱ ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም ትናንት ተናግረዋል። አንዳንዶቹ የቡድኑ ተመራማሪዎች ቫይረሱ መጀመሪያ የተከሰተባት ወደሆነችው ወደ ውሃን ከተማ ጉዞ መጀመራቸውም ተመልክቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ቤጂንግ ውስጥ ለጋዜጠኞች በሰጡት ቃል አለመግባባት ተፈጥሮ ነው እንጂ ሁለቱ ወገኖች አሁንም ቡድኑ የሚገባበትን የጊዜ ሰሌዳና ሂደቱንም በማመቻቸቱ ላይ እየተደራደርን ነን ሲሉ ተናግረዋል። ይህ በዚህ እንዳለ ዩናይትድ ስቴትስ አንድ ዓመት በተጠጋው ዓለም አቀፉ ወረርሽኝ ትናንትና በአንድ ቀን ከተከሰቱት ሁሉ ከፍተኛው የሆነውን 3775 ለህልፈት የተጋለጡ ሰዎች መዝግባለች። የኮቪድ-19 ክትትል ፕሮጀክት የተባለው ድርጅት እንዳለው ትናንትና ማክሰኞ ብቻ 131195 ሰዎች በኮሮና ቫይረስ ህመም ምክንያት ሆስፒታል መግባታቸው ታውቋል። ከምን ጊዜውም ከፍተኛ አሃዝ መሆኑ ነው የተጠቀሰው። በአለም ዙሪያ ካሉት 86.4 ሚሊዮን የኮቪድ-19 ተጠቂዎችና በበሽታው ሳቢያ ለህልፈት ከተዳረጉትም ከ1.8 ሚሊዮን ሰዎች ውስጥ ዩናይትድ ስቴትስ በሁለቱም ከፍተኛውን አሃዝ ትይዛለች። ካሊፎርኒያ ቫይረሱ በርትቶ እየተሰራጨባት ስትሆን፣ ትናንት ብቻ 31440 ሰዎች ተገኝተዋል። አጠቃላዩ የቫይረሱ ተያያዦች ቁጥር ከ2.4 ሚሊዮን አሻግቧል። ከ27 ሺህ በላይ በካሊፎርኒያ ለህልፈት ተዳርገዋል። ከሁሉም በከፋ ሁኔታ ላይ ያለችው ሎስ አንጀለስ ከተማ ውስጥ የሆስፒታሎች የጽኑ ህሙማን ክፍሎች እንደሞሉ ባለስልጣናት አስታውቀዋል። ከውቅያኖሱ ባሻገር ደግሞ ይበልጡን ተዛማች ነው የተባለው አዲሱ የኮሮና ቫይረስ ዝርያ የተገኘባት ብሪታንያ አብይ ትኩረት እየሳበች ትገኛለች። በርከት ባሉ ሀገሮች አዲሱ አይነት ቫይረስ መገኘቱም እየተሰማ ነው። ምርቶች ከብሪታንያ መንገደኛ እንዳይገባ ከልክለዋል። ሌላ የኮቪድ-19 ዝርያ ከተገኘባት ከደቡብ አፍሪቃም የተለያዩ ሀገሮች መንገደኛ አናስገባም ብለዋል። በመጨረሻም የዊኪሊክሱ መስራች ዊሊያም አሳንጅ በዋስ እንዲፈታ የቀረበውን አቤቱታ የብሪታንያዋ ዳኛ ውድቅ አደረጉት። ዩናይትድ ስቴትስ ሄዶ በተመሰረተበት በስለላ ወንጀል ክስ ለፍርድ መቅረቡ ላይ ፍርድ ቤት ውሳኔ እስከሚሰጥ ታስሮ ይቆይ ሲሉ ዳኛ ቨኔሳ በሬስተር ዛሬ ውሳኔ ሰጥተዋል። ዳኛዋ ለዩናይትድ ስቴትስ ተላልፎ አይሰጥም ብለው በሰጡት ውሳኔ ላይ ዩናይትድ ስቴትስ ያቀረበችውን የይግባኝ አቤቱታ የብሪታንያ ፍርድ ቤቶች ውሳኔ እስከሚሰጡበት ድረስ አሳንጅ በከፍተኛ ጥበቃ ታስሮ መቆየት አለበት ብለዋል። አለበለዚያ ከተለቀቀ ፍርድ ቤት ላይቀርብ ይችላልና ሲሉም ዳኛዋ አክለው አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ታህሳስ 28 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ። የዩናይት ስቴትሱን የሕግ መወሰኛ ምክር ቤት ለመቆጣጠር በጆርጂያ ክፍለ ግዛት እስከ ትላንትና ድረስ ሲካሄድ የሰነበተው ምርጫ እስካሁን ድረስ ውጤቱ በይፋ አልተገለጸም። ምክር ቤቱን በበላይነት ለመቆጣጠር በሚደረገው ፍልሚያ እየተፎካከሩ ካሉት የሪፐብሊካንና የዲሞክራቲክ ፓርቲ አባላት እጩዎች አሸናፊው በይፋ አልተለየም። በሌላም በኩል በዛሬ ዕለት ሁለቱም የዩናይትድ ስቴትስ ምክር ቤቶች የጋራ ስብሰባ በማካሄድ ላይ ናቸው። በቅርቡ በተካሄደው ፕሬዚዳንታዊ ምርጫ ተፎካካሪ ለነበሩት ፕሬዚዳንታዊ እጩዎች በየክፍለ ግዛቱ ያሉ ተወካዮች ቀደም ሲል በአውሮፓውያኑ የቀን አቆጣጠር ታህሳስ 14 የሰጡትን የአሸናፊነት ማረጋገጫ ድምፅ በስርዓቱ መሰረት በድጋሚ ቆጥረው ያረጋግጣሉ። ምንም እንኳን በውጤቱ ላይ ተጽዕኖ ይኖረዋል ተብሎ ባይጠበቅም የየክፍለ ግዛቶቹ ተወካዮች አሸናፊ አድርገው ለመረጧቸው ተመራጩ ፕሬዚዳንት ጆ ባይደን የመጨረሻው ማረጋገጫ ይሆናል ተብሎም ይጠበቃል። ከስፍራው የተጠናቀሩትን ዘገባዎች ደረጀ ደስታ እንደሚከተለው ያቀርባቸዋል። የእንደራሴዎቹን ምክር ቤት በበላይነት ለመቆጣጠር በሚደረገው ፍልሚያ እየተፎካከሩ ካሉት የሪፐብሊካንና ዲሞክራቲክ ፓርቲ አባላት እጩዎች አሸናፊው በይፋ አልተለየም። ይሁን እንጂ በብዙዎቹ የመገናኛ ብዙኃን ዘንድ የዲሞክራቲኩ እጩ ሩፋኤል ዋርኖክ ተፎካካሪያቸው ሴኔተር ኬሊ ሎየፍርን ከ40 ሺህ በበለጠ ድምጾች ማሸነፋቸው እየተነገረ ነው። ዋርኖክ ትናንት ማክሰኞ ምሽት ለደጋፊዎቻቸው በሰደዱት መልእክት ይህን ምርጫ እንደማናሸንፍ ተነግሮን ነበር። ይሁን እንጂ በዛሬው ምሽት ከተስፋ ጋር በብርቱ ጥረታችንና ከጎናችን ከተሰለፉ ሰዎች ጋር ሆነን ሁሉም ነገር የሚቻል መሆኑን አሳይተናል ብለዋል። በሌላኛው ምርጫ የቴሌቪዥን ዘጋቢ ፊልሞች አዘጋጅ የሆኑት የዲሞክራቱ ጆን ኦሶፍ የሪፐብሊካኑ ተቀናቃኛችን ሴኔተር ዴቪድ ፔርዱዌን በ1200 ድምፅ እየመሩ መሆኑም ተመልክቷል በአሁኑ ወቅት ሪፐብሊካኖች 50 ለ48 በሆነው የሁለት ወንበር ብልጫ የህግ መወሰኛውን ምክር ቤት በበላይነት የሚቆጣጠሩት ሲሆን በዚህ ምርጫ እነዚያ ሁለት ወንበሮች ለምርጫ ቀርበዋል ሪፐብሊካኖቹ የበላይነቱን ይዘው እንዲቀጥሉ ቢቻል ሁለቱንም ካልሆነም አንዱን ወንበር ብቻ እንኳ ማሸነፍ ይጠበቅባል ተጠቅሞባቸዋል ። ዴሞክራቶቹ አሸንፈዋል ከተባሉት ዋርኖክ በተጨማሪ ሌላኛው እጩ ጆን ኦሰፍም እንዲሁ የሚያሸንፉ ከሆነ የምክር ቤቱ መቀመጫዎች ሀምሳ ለሀምሳ እኩል ሆነው ይደለደላሉ። ይህ በሚሆንበት ጊዜ ዲሞክራት የሆኑት ተመራጯ ምክትል ፕሬዝደንት የሚሰጡት አንድ ተጨማሪ ድምፅ ወሳኝነት ይኖረዋል። ይህ ደግሞ እንደ አውሮፓ አቆጣጠር ከጥር 20 ጀምሮ ፕሬዝደንት በመሆን ቃለ መሃላ ይፈጽማሉ ለሚባሉት የፕሬዝደንት ባይደን አስተዳደር አጀንዳዎች ትልቅ አስተዋጽኦ ይኖረዋል። የሪፐብሊካኖቹ እጩዎች አሸናፊ ከሆኑት በምክር ቤቱ አብላጫውን ወንበር እንደያዙ ስለሚቀጥሉ የወደፊቱን ፕሬዝደንት ባይደንን እቅዶችና ፖሊሲዎችን ሊያሰናክሉ ይችላሉ የሚል ስጋት በዲሞክራቶቹ በኩል አለ። ዴሞክራቶቹ ሌላውን የተወካዮች ምክር ቤት የተቆጣጠሩ በመሆናቸው በዚህም ምርጫ የእንደራሴዎችን ምክር ቤት የሚቆጣጠሩ ከሆነ ፕሬዚደንት ባይደን ለሚያራምዷቸው ፖሊሲዎች ቀና መንገድ ይሆንላቸዋል። እንደ ጤናና በፕሬዚደንት ትራምፕ አስተዳደር ዘመን እንዲላሉ የተደረጉ የአየር ንብረት ቁጥጥርን የመሳሰሉ ትላልቅ ፖሊሲዎችና አጀንዳዎቻቸውን ተግባራዊ ለማድረግም ይረዳቸዋል። በአራቱ ዓመታት የትራምፕ አስተዳደር ዘመን እንዲጠብቁ የተደረጉ የስደተኞችን ሕግ በማላላት የዜግነቱን መንገድ ቀና ያደርገዋል ተብሎም ይጠበቃል። በሌላም በኩል በዩናይትድ ስቴትስ ሕገ መንግስት አስራ ሁለተኛው የማሻሻያ አንቀጽ መሰረት ሁለቱም ምክር ቤቶች በጋራ ተሰብስበው ዋሽንግተን ዲሲን ጨምሮ ከ50ዎቹ ክፍለ ግዛቶች የተወከሉ መራጮች በፕሬዝደንታዊ ምርጫ ፉክክር አሸናፊ ለሆኑት እጩዎች የሚሰጡትን የማረጋገጫ ድምፅ በመቁጠር ማረጋገጥ ይኖርባቸዋል። ዛሬ በሁለቱም ምክር ቤቶች ካሉት ዴሞክራትና ሪፐብሊካን የህዝብ ተወካዮችና እንደራሴዎች የተመረጡ አባላት ቆጠራውን ያካሂዳሉ። በደንቡ መሰረት የሴነቱ ወይም እንደራሴዎች ምክር ቤት ፕሬዝደንት የሆኑት ምክትል ፕሬዝደንት ማይክ ፔንስ በምክር ቤቱ ተገኝተው ሂደቱን እንደሚመሩ ይጠበቃል። እሳቸው የማይገኙ እንኳ ቢሆን በእንደራሴዎቹ ምክር ቤት የረጅም ጊዜ አገልግሎት ያላቸው የምክር ቤት አባል፣ በአሁኑ ወቅት የአዮዋ ክፍለ ግዛት ተወካይ፣ ሪፐብሊካኑ ሴኔተር ቻክ ግራስሊ ይመሩታል። ብዙ ጊዜ እንደ ወግ ስነ ስርዓት ያህል ተደርጎ በሰላማዊ መንገድ የሚጠናቀቀው ይህ ዝግጅት ፕሬዝደንት ትራምፕ ምርጫው ተጭበርብሯል በሚል ባነሱት ውዝግብ የተነሳ የተቃውሞ እክል ሊገ ሊገጥመው ይችላል የሚል ግምት አሳድረዋል። የምርጫውን ውጤት ያልተቀበሉትን ፕሬዝደንቱን በመደገፍ ማረጋገጫው ተቀባይነት እንዳይኖረው ከተወካዮች ምክር ቤት አንድ መቶ አባላት እንዲሁም ከእንደራሴዎቹም ምክር ቤት ደግሞ ከአስር በላይ የሆኑ ሴኔተሮች ተቃውሟቸውን እንደሚያሰሙ አስታውቀዋል። ይሁን እንጂ ተቃውሞ በአብዛኛው ከየተወካዮች ምክር ቤት በሚቆጣጠሩት ዴሞክራቶችና የፕሬዝደንቱን ተቃውሞ በማይደግፉት አብዛኞቹ የህግ መወሰኛ ምክር ቤት አባላት ዘንድ ተቀባይነት ስለማይኖረው ውድቅ ሊደረግ ማድረግ እንደሚችል ተገምቷል። ተመራጩ ጆ ባይደን ዛሬ በምክር ቤቶቹ የሚረጋገጠውን የየክፍለ ግዛቶቹን ተወካዮች 306 ድምፅ ሲያገኙ ፕሬዚደንት ትራምፕ ግን ያገኙት 232 ድምፅ ብቻ መሆኑ ይታወቃል። ምንም እንኳ የድምፅ አሰጣጡ ፕሬዝደንቱ የመሰረቷቸው አንዳንድ የሕግ ጉዳዮች የቴክኒክ ችግሮች እንዲዘገይ ካላደረጉት በቀር በዚህ ወር እንደ ኤሮፓ አቆጣጠር ጥር 20 ተመራጩ ፕሬዝዳንት ጆ ባይደን 46ተኛው የአሜሪካ ፕሬዚዳንት ሆነው ቃለ መሀላ ይፈጽማሉ ተብሎ ይጠበቃል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዛሬ ዕለት በሰጠው መግለጫ በአልነጃሺ መስጊድና መካነ መቃብር ላይ የደረሰውን ጥቃት አውግዟል። መንግስት በጉዳዩ ላይ ማብራሪያ እንዲሰጥና ወንጀሉን የፈጸሙትንም ለህግ እንዲያቀርብ ምክር ቤቱ ባወጣው መግለጫ ጠይቋል። ሙክታር ጀማል ዝርዝሩን ይዘዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ታኅሳስ 28 2013 በሰጠው መግለጫ እንዳስታወቀው ዓለም አቀፍ ቅርስ በሆነው የንጉሥ ነጃሺ መስጊድ ላይ የደረሰውን ጥቃት እንደሚያወግዝ ገልጿል። መግለጫውን በጽሑፍ ያቀረቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼህ ቃሲም ታጁዲን መሐመድና የምክር ቤቱ ሥራ አስፈጻሚና የሐጅና ኡምራ ክፍል ኃላፊ ዶክተር ጀይላን ገለታ ናቸው። መግለጫውን እንዳተተው በጥቃቱ የመስጊዱ አካልና የመቃብር ስፍራዎች መጎዳቱን የገለጸ ሲሆን በተጨማሪም የተለያዩ ሰነዶች መጥፋታቸው ተጠቅሷል። ይህንም በተመለከተ የህግ ተጠያቂነት እንዲሰፍን ምክር ቤቱ ለመንግስት ጥያቄ ማቅረቡንም ጠቅሷል። ዋና ጸሐፊው ሼክ ቃሲም ታጁዲን ተከታዩም ብለዋል። ምክር ቤታችን በቅርቡ በዚህ ታላቅ ቅርስና መስጅድ ላይ በደረሰው ጥቃት የተሰማውን ጥልቅ ሀዘን ይገልጻል። በዚህ ታላቅ ታሪካዊ ቅርስና መስጅድ ላይ በደረሰው ጉዳት ኢትዮጵያውያን ሙስሊሞች ብቻ ሳይሆኑ የመላ ዓለም ሙስሊሞች ልብ ተሰብሯል። ጠቅላይ ምክር ቤታችን ይህንን ፍጹም ጸያፍና አሳፋሪ የወንጀል ድርጊት በጽዕኑ ያወግዛል። መንግሥትና ህብረተሰቡ በመቀናጀት ይህንን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለፍትህ እንዲቀርቡ እንዲያደርግ ጥያቄያችንን እናቀርባለን። በነጃሽ መስጊድ ላይ ደረሰ የተባለው ጥቃት የቆየ ቢሆንም እስካሁን መንግስትም ሆነ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስለ ጉዳዩ ለመናገር አርፍደዋል። ይህንንም በተመለከተ ምክር ቤቱ ለመዘግየቱ ይቅርታ እንደሚጠይቅ አስታውቋል። የጉዳቱን ሂደት በተመለከተ ግን ከመንግስት ማብራሪያ እንደሚያስፈልግም ሼህ ቃሲም ታጁዲን መሐመድ ተናግረዋል። ከዚህ ጋር በተያያዘም ይህንን የደረሰውን ጉዳት በተመለከተ ትክክለኛውን መረጃና ማብራሪያ እንዲሰጡን ለሚመለከታቸው የመንግስት አካላት ጥያቄ እያቀረብን ምላሹ እንደደረሰን ለህዝብ የምናሳውቅ ይሆናል። እንዲሁም ቅርሱ የደረሰበትን ትክክለኛ ጉዳትና የጉዳቱን መጠን የሚያጣራ ቡድን ከሚመለከታቸው የቅርስ ጥበቃ ባለ የቅርስ ጥበቃ ባለሙያዎችና ከጠቅላይ ምክር ቤቱ የተውጣጣ ቡድን ወደ ቦታው ተልኮ ቡድኑ ሪፖርቱን ባጭር ጊዜ እንዲያቀርብ ጠቅላይ ምክር ቤቱ በመስራት ላይ ይገኛል። በነጃሺ መስጊድ ላይ ደረሰ ለተባለው ጥቃት በተመለከተ በትላንትናው ዕለት የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ መንግስት ለእምነቶች ክብር ያለውና ጥበቃ የሚያደርግ መሆኑን ገልጸው የደረሰውን ውድመት ለመተካትም እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የአማራና የትግራይ ሕዝብ የጠነከረ አብሮነት፣ ማህበራዊ ትስስር፣ ባህላዊና ሃይማኖታዊ ቅርርብ ያላቸው ሕዝቦች በመሆናቸው ትናንት የነበረው አንድነት ዛሬም ተጠናክሮ መቀጠል እንዳለበት የአሜሪካ ድምፅ ጎንደር ከተማ ላይ ያወያያቸው የአማራና የትግራይ ብሔር ተወላጆች ማሳሰባቸውን ይገልጣል። ሰሞኑን ጎንደር ተገኝቶ የነበረው ሪፖርተራችን ዮናታን ዘብዲዮስ ባጠናቀረው ዘገባው ወደ ዝርዝሩ በፌዴራል መንግስትና በህወሓት መካከል የተካሄደው ጦርነት ለዘመናት አብሮ በኖሩ ረሃብ ጥጋቡን በተጋሩ የትግራይና የአማራ ህዝቦች መካከል መቃቃር መፍጠር እንደሌለበት ጎንደር ላይ ያነጋገርኳቸው በዕድሜ የበሰሉ ሰዎች አሳስበዋል። በተለይ የማንነትና የውሰን ጥያቄዎች በነበሩባቸው በወልቃይት ጠገደና በራያ አካባቢዎች የሚነሱ ከረር ያሉ የመሬት ጥያቄዎች ስጋቱን ከፍ ያደርጉታል። በምዕራብ በኩል በተደረገው ጦርነት በቅርብ ርቀት በምትገኘውና በጦርነቱ ወቅት የጦር ዋና መተላለፊያ በነበረችው ጎንደር ከተማ ተገኝቼ ሁለት የአማራ ብሔር ተወላጆች እና ሁለት የትግራይ ብሔር ተወላጆችን በአንድ ጠረጴዛ ዙሪያ አወያይቼ ነበር። ተወያዮቹ ከመነሻቸው ህወሓት በአገር መከላከያ ሰራዊት ላይ ያደረሰውን ጥቃት ተከትሎ መንግስት የወሰደው እርምጃ ተገቢና አገሪቱን ከመበታተን አደጋ የማዳን ተግባር ነው ስሉ ተናግረዋል። በአንጻሩ ደግሞ በሁለት ወገኖች መካከል የነበረው ልዩነት በመነጋገር እልባት ሊያገኘው ሲገባ ወደ ጦርነት በመገባቱ ህይወት መጥፋቱና ንብረት መውደሙ ያሳዘናቸው መሆኑን ገልጸዋል። አቶ ወርቁ በዚህ እባላለሁ። ከአርበኞች ቀበሌ ነው የመጣሁት። አማራ ተወላጅ ነኝ። በዚህ ቃለ መጠየቅ ስጠራም ወይም ስጋበዝ ትልቅ የሆነ ደስታ ነው የሚሰማኝ። በእውነቱ እኔ እንደገና ሁለተኛ የተወለድኩ ነው የሚመስለኝ። በሀገር ጉዳይ ላይ ከፍተኛ ውስጤን የሚሰማኝ አንዳንድ ጉዳዮች ነበሩ። አገሬ ተበታትና በማየቴ ውስጤ እጅግ በጣም ሲሰማኝ ነው የነበረና በአሁኑ ሰዓት መንግስት የወሰደውን አጠቃላይ የተፈጠረው የሀገሪቱን ሁኔታ ስመለከት ይሄ ነገር መፈጠሩ እጅግ በጣም አስደስቶኛል። ኮሎኔል ኪሮስ ኪዳን ይባላለሁ። የትግራይ ተወላጅ ከፋሲል ክፍለ ሲያቀብጠው የፌዴራሉን መንግስት መከላከያ ተንኩሶ መጨረሻ ይኸው ዳንሻና ወልቃይት ጸገዴ ነፃ መውጣቱ ትልቅ አዲስ ምስራት ነው። ደስተኛ አያሉ ተስፋ ይባላሉ። ከቀበሌ ዜሮ ሶስት እኔ ትግራይ ተወላጅ ነው። አሁን እንደተባለው ስለ ሀገራችን ጉዳይ እንዳሆነ አስከፊ ሁኔታ አላየሁም። ሆኖ ሆኖ ግን ወደ ዋናው ወደ ነበረችበት እየተመለስን አንገታችን ደፍተን የነበረ አንገታችን ቀና ለማድረግ የሞከርን ነው። በጣም አሰቃቅ ይሄ ዘረኝነት በጣም ቆሻሻ፣ ሀገራችን የማትወደው ህዝባችን የማይወደው አውሮ ይኖረ። አውሮ ያደገ አውሮ የተዋለደ ህብረተሰብ እንደዚህ አይነት መሃሉ እንክርዳ ሲፈጠርበት በጣም የሚያሳዝን ነገር ነው። አዳና ዳምሰገድ እባላለሁ። የአማራ ተወላጅ ነኝ። የዚህ ከተማ ነዋሪ ነኝ። የህወሓት ቡድን ሀገርን ለማፈራረስ የሸረበውን ሴራ በተመለከተ ቀደም ብሎ ህዝቡ ለመንግስት አቤቱታ ሲያቀርብ ነበርና መንግስት በመዘግየቱና እርምጃ ባለመወሰዱ አድጎ እንግዲህ ወደ ከፍተኛ መነካት የሌለበትን የኢትዮጵያ የአይን ብሌን የሆነውን መከላከያ ሰራዊት ነው ያጠቁት። ይህም በማድረጋቸው ያው ህዝቡ በአንድ እንዲቆም አድርጓል። አሁን ይህን ጦርነት ለመመከት በተደረገው እንትን በግንባር የሚሰለፉ ወገኖቻችን አሉ። እዚህ ከተማም ያለ የብሔር ልዩነት ሳያደርግ ጦርነቱን በመደገፍ እኔ ኢትዮጵያ ህዝብ በዚህ ደረጃ አንድ ይሆናል ብዬ አስቤ አላውቅም። ነገር ግን ይሄ የሚያምንበት ጦርነት ስለሆነ በተለይም ደግሞ መከላከያ ሰራዊቱ በመደፈሩ እጅግ በጣም በማዘኑ ከሁሉም አቅጣጫ መዝመት የቻለው የዘመተበት መዝመት ያልቻልነውም እዚህም አስተዋጽኦ ያደረግንበት ህዝቡ በከፍተኛ ደረጃ በትብብር የሰራበት ውጊያና በአሸናፊነት የተደመደመ መሆኑ እሱ አንድ ጥሩ ነገር ነው። ነገር ግን በዚህ መሀል የወደሙ መሳሪያዎቻችን የሞቱ የመከላከያ የሚሆን የህወሓት ተዋጊ ቡድኖች እነኝህን አሳምኖ ወደ ሰላም ወደ ልማት ቢያመጡ ኑሮ ህዝብ ያው ሀብት ነው ይህ ሀብታችን እንዲባክን አይገባም የሚል ሀሳብ ነው ያለኝ አሁን ግን በተፈጠረው ሁኔታ ደስተኛ ነው አመሰግናለሁ እንግዲህ ረጅም ዘመናት አብሮ የኖሩ ህዝቦች ናቸው እስቲ ስለ አማራና ስለ ትግራይ ህዝብ የተወሰኝ ነገር ንገሩ እሺ ባይገርምህ የጎንደርን ሰው ዞረ ብታይ ያልተዋለደ የለም አንድ ይሄ ነው ሁለተኛ እኔ በነፃነት ከሌሎች ክልሎች በተሻለ ሁኔታ የትግራይ ተወላጅ የሚኖርበት ጎንደር ከተማ ነው ትስስሩ ዘመን ዘመን ያስቆጠረ ነው ሊቆረጥም የማይችል ነው። ግን እነሱ ሞክረው ነበር ለመለያየት ለመቁረጥ፣ አልቻሉም። ያም በመሆኑ ነው ማይካድራ ላይ የአማራን ብሔር ለይተው ሲጨፈጭፉ፣ እዚህ ደግሞ በቀል ይደረጋል ብለው ጠብቀው ነበር። አንድም ግን በቀል የሚባል እንኳን በቀል፣ መጥፎ ፊት የሚያሳየ የለም። ያ ምንድን ነው ስር መሰረት የኖረው ህዝብ በመሆኑ የማይበጠስ የተጎነጎነ በጣም ጠንካራ ገመድና ትስስር ያለው ህዝብ በመሆኑ ሊለያይ አይችልም። እኛ በነፃነት እየኖርን ያለ ነው መስሏቸው ነበር። እነሱ እኛን ለማስፈጀት አልሆንላቸውም፣ አልተሳካላቸውም። ስለዚህ አሁንም በውጭ ሆነው ይህን እያስተጋቡ ህወሓት በመደበላቸው ዶላር በየማስ ሚዲያው እየቀረቡ የሚያደርጉትን ቁስቀሳና ትንኮና ቢያቆሙልን ይሻላል። እኛሁ ወደ ልማታችን ነው የምንገባ፣ ወደ አንድነታችን ነው የምንገባ፣ ወደ ነበረችበት ኢትዮጵያ ነው የምንገባ። ይህን ተስፋ ይቁረጡና መርዷቸውን ይነገራቸው ነው። እሺ እኛ ጠባችን አሁንም ትግሬ አማራ በሚል ተዋዶ ተዛምዶ የኖረ ህዝብ ነው፣ ወደፊቱ ይኖራል። ግን አሁን በጣም አስቸጋሪ የሆነ እነሱ የዘሩት መርዝ አይታችሁ ከሆነ በቤኒሻንጉል አሁን ባሶሳ ወደታች በዚህ ቦርደር ላይ የምታዩት ነገር በሙሉ አሁንም የአማራ ህዝብ እየታረደ ነው ያለ የተቋረጠ ነገር ያለ ስለዚህ እነዚህ ነገሮች መንግስትም ትኩረት ይስጥ፣ ሌላውም አካል ትኩረት የሚሰጠው ትኩረት ከሰጠ ህብረተሰቡ የተለመደ አኗኗሩ ይኖራል ብዬ ነው የማስበው። አቶ ዳኔ ምን ይላሉ እዚህ ላይ አሁን ድረስ ያሉ የአማራ ብሔረሰብ አለ የክማንት ብሔረሰብ አለ የትግራይ ብሔረሰብ አለ የኦሮሞ አለ የኤርትራ ተወላጆች አሉ። አሁንም ድረስ አብረን ነው በአንድ ላይ ነው የምንኖርና ምንም አይነት ችግር የለብንም። ነገር ግን የተፈጠሩ የፖለቲካ ሁኔታዎች አሉ። እነኚህ የፖለቲካ ሁኔታዎች የሚያራግቡ ማስ ሚዲያዎች አሉ፣ አክቲቪስቶች አሉ፣ ፖለቲከኞች አሉ። ነገር ግን ይሄ የነኚህንትን የህብረተሰቡን አንድነት የሚወክል አይደለም። የተፈጠሩ ችግሮች አሉ። እነኚህ ችግሮች መፈጠር የለባቸውም። ትክክል አይደለም። ህዝብ በመነጻነት መኖር አለበት። ማንም ትግሬ እዚህ መኖር አለበት። እኔ የአማራ ተወላጅ ስለሆንኩኝ ትግራይ ውስጥ ለመኖር የሚከለክለኝ ምንም ምክንያት የለም። በኢትዮጵያነቴ ይመቸኛል ለኑሮ ተስማሚ ነው ብዬ እስካመንኩ ድረስ ሞያሌ ልኖር እችላለሁ፣ ትግራይ ልኖር እችላለሁ፣ ጎንደር ልኖር እችላለሁ። የትም ጠረፍ ከመሀል እስከ ጠረፍ ድረስ የትም ተንቀሳቅሼ ልኖር እችላለሁ። ከአሁን በፊትም የነበረ እንደዚህ ነው። የኔ ኤክስፔሪንስ ለምሳሌ ወደ ዘጠኝ ዓመት ባሌ ነው የነበርኩ። ስራ ጉዳይ ባሌ የተመድቤ ባሌ ነው ስሰራ የነበር። ከኦሮሞች ጋር ምንም ችግር የለብኝም። ከማንም ጋር ምንም ችግር የለብኝም። ማንም የኢትዮጵያ ህብረተሰብ እንዲህ አይነት ችግር የለም። አሁን ይሄ ብሔር ፖለቲካ ከመጣ ወዲህ ግን የኔ የኔ የሚል በዛና በቃ መድረሻ ወደ ማጣት ደረጃ ተደረሰ እና ይሄ ትክክል ያልሆነ የአመለካከት ችግር ነው። የኔ አመለካከት ችግር በትምህርት ልንፈታው ይገባል። እጅግ በጣም መጥፎ የሆነ ቅስቀሳዎች ሲደረጉ ኦልሞስት ለአርባ ዓመታት ኖረናል። አሁን ሁኔታዎች ተቀይረዋል። የጎንደር ህዝብ ደግሞ ይህንን ያውቃል። ጸቡ ከህወሓት ጁንታ ጋር እንጂ ከትግራይ ህዝብ ጋር እንዳልሆነ ያውቃል። የድንበር ይገባኛል ጥያቄ አለ። እሱ ህጋዊ በሆነ መልኩ ሊፈታ ይገባል። ይሄ ግን እጅግ በጣም ዘግይቷል። በፍጥነት ቢሰራ ኑሮ ይሄ የደም መፋሰስ አይኖርም። ይሄ ቢሆንም ግን ህዝቡ ተረድቶታል። ጸባችን ከህወሓት ጋር ነው። ጸባችን ከጁንታው ጋር እንጂ ከትግራይ ህብረተሰብ፣ ከማንም ህብረተሰብም አይደለም። ጸባችንን እናውቃለን። ከወንድሞቻችን ጋር አብረን ነው የምንኖር በዚህ ከተማ ውስጥ የድሮ ሰላምታችን አልቀነሰም። ፊትም ተዛዙነን አናውቅም። ችግርም የለብን። አሁን እርሶም እንዳሉት በፖለቲካ ምክንያት እየሻከሩ ያሉ ነገሮች አሉ። ምንድን ነው መደረግ ያለበት? እኔ እንግዲህ በህዝቡ መሀል የሻከረ ነገር የለም። አሁን ያለው ችግር ከአመራር ብቃት ማነስ ነው ምለውን ይህን ሊመጣ የሚችለው ችግሩ ስለዚህ ከአመራር ነው የነበረ ከመጀመሪያውኑ። ወንድሜ እንደተናገረው ይህ ሁኔታ በጣም አስጊ ነው። ወደ ጦርነት እየሄዱ ነው። ተለውሎ እርምጃ የመውሰድ አቅም መንግስት በጣም ይዘግያል። ይሄ አንድ። ሁለተኛ የሚወጡ መመሪያዎች አሉ። እነዚያ የሚወጡ ደንቦች፣ መመሪያዎች ይወጣሉ። ወደ ተግባር ለመተርጎም ብዙ ጊዜ ይፈጅባቸዋል፣ ወይም የሚተረጉም አካል የለም፣ ወይም ደግሞ ሆነ ተብሎ የሚደረግ ነገር አለ። ስለዚህ ይሄ ነገር አንዱ ችግሩ ይሄ ነው። ሌላው ሶስተኛው ደግሞ ተሞክሯል እኮ በመንግስት በኩል ብዙ ጊዜ የእርቀ ሰላም ከዚህ ሂደዋል፣ ከአዲስ አበባ ሂደዋል፣ የሃይማኖት መሪዎች ሂደዋል፣ ሽማግሌዎች ሂደዋል፣ የሰላም የምንለው ሚኒስትር ምናምን ሂደዋል፣ ተሞክረዋል። ግን በህወሓት በኩል ያለው የገነገነ ነገር ነው ያን ጊዜ ግግን ሲል በዚያን ወቅት እርምጃ መውሰድ ይቻል ነበረ። ይህን ሁሉ ደም መፋሰስ አይመጣም ነበር። ይህ ሁሉ ንብረት መውደም አይመጣም ነበር። ይህ ሁሉ ጥላቻ አይመጣም ነበር። ስለዚህ ይሄ ሁሉ በትዕግስት መመለሱ የሚል ነገር ይመስለኛል። መንግስት በኩል ትዕግስት ያስፈልጋል። በትዕግስት ይመለሱ ይሆናል የሚል ነገር ነበረ፣ ግን ጥናት ያስፈልገው ነበር። በጥናት መሰረት ምላሽ ማግኘት ነበረብን ነው ይሄ ሁለተኛ አማራና ትግራይ የሚባለው አንዲ ሁለሱም በቋንቋ ተመሳሳይ ነው። በባህል ተመሳሳይ ነው። በታሪክ ተመሳሳይ ነው። አቅጣጫው ያለው የመጀመሪያው የነበረ አክሱም ነው። ከዛ ወደ ሸዋ፣ ከሸዋ ወደዚህ፣ ከዚህ ወደ ሸዋ እያለ የሄደው ዝሮ ዝሮ ከአክሱም የፈለቀ ነው። ሌላ አይደለም። ይህንን አንክደውም እኮ ታሪክ እኮ እንክዳ አክሱም ሲፈልቅ። እቺ ሀገር እኮ ከአክሱም ጀምሮ ነው ችግሯ የተፈጠረ። በዮዲት ጉዲት ቀጥሎስ በመሐመድ ግራኝ ቀጥሎ፣ በጣሊያን ሌሎቹ ወርዶባታል። እነዚህ ችግሮች ሲመጡ ትግራይ ብቻ ነው የታግሎ የመለሳቸው አማራዊ፣ ትግራዩ፣ ሌላው ሄደው መልሶታል። እና ብዙ ጊዜ ችግር ያጋጥማል። ብዙ ጊዜ ሰልፍ ታደርገዋለች። አሁንም ሀገራችን አንድነቷ አጠነቀረ የህዝቧ ፍቅር የሚለመልም ወደ ነበረችበት ተመልሳ የበለጠ ካሉት አልቦች ጋር አብራም እንደምትራመድ እርግጠኛ ነው። ይሄ እኔ አስደን እርግጠኛ ምክንያቱም ሁሉ ነገር ከእንግዲህ በኋላ ያለው በተቻለ መጠን ብዙውን ማስተማር ያስፈልጋል። የተቸገረ ካለው መርዳት ያስፈልጋል። ብቃት ያላቸው ሰዎች መሾም ያስፈልጋል። ሀገራችን በምንም ተአምር አትገነጣጠል። ተገንጥላማ አታውቅም። ለወደፊቱ ደግሞ የበለጠ እየተጠናከረ ይሄዳለች፣ አንድነቷ እየተጠናከረ ይሄዳል እንጂ እየፈረስ የሚሄድ ነገር የለውምና አሁን የተወሰደው ትክክለኛ ህጋዊ እርምጃ ነው ከእንግዲህ ልቃቅሞ ያው ወደ ህጋዊ መንገድ መውሰድና ማረጋጋት ነው የሚፈልገው የፈረሰውን ደግሞ መገንባት ያስፈልጋል የአማራና የትግራይ ብሔር ተወላጅ የሆኑ የአገር ሽማግሌዎችን በአንድ ጠረጴዛ ዙሪያ ያቀረበ ውይይት በርካታ ጉዳዮችን የዳሰሰ በመሆኑ በሌላ ዝግጅት ይቀጥላል ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የተደበቁ ምስጢሮችን በህገ ወጥ መንገድ ለህዝብ ይፋ በማድረግ የሚታወቀው የዊኪሊክስ ድረገጽ መስራች ጁሊያን አሳንጅ ለቀረበበት በኮምፒውተር አማካኝነት የተፈጸመ ሰርጎ ገብነትና የሚስጥራዊ መረጃዎች ስርቆት ክስ ምላሽ እንዲሰጥ በሚል ዩናይትድ ስቴትስ ተላልፎ እንዲሰጣት የጠየቀችውን ጥያቄ የብሪታንያው ዳኛ ውድቅ አድርገውታል። ዳኛው ተላልፎ እንዲሰጠኝ የሚለውን የዩናይትድ ስቴትስ ጥያቄ ውድቅ ያደረጉት አሳንጅ በዩናይትድ ስቴትስ እስር ቤት ውስጥ ራሱን ሊያጠፋ ይችላል ሲሉ ነው። ሄንሪ ሬጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ስምንሽ የቆየ ታቀርበዋለች። የሚገኘው ፍርድ ቤት ዳኛ ጁሊያን አሳንጌ ለዩናይትድ ስቴትስ ተላልፎ እንደማይሰጥ ውሳኔ ሲያሳልፉ የአሳንጌ ደጋፊዎች ከፍርድ ቤቱ ውጭ ተሰብስበው ደስታቸውን ገልጸዋል። ከእነዚህ አንዷ የአሳንጌ ጓደኛ የሆነችው ስቴላ ሞሪስ ናት። የዛሬው ደስታ በዚህ ጉዳይ ወደ ፍትህ አንድ እርምጃ የሚወስድ ነው። የብሪታንያዋ ዳኛ ውሳኔያቸውን ሲያሳልፉ አሳንጌ አሜሪካን አገር በቨርጂኒያ ክፍለ ግዛት አሌክሳንድሪያ በሚገኘው ፍርድ ቤት ተገቢውን የፍርድ ሂደት እንደሚያገኝ እንደሚያምኑ፣ የቀረበበትንም ክስ ቀርቦ ምላሽ መስጠት እንዳለበት ገልጸዋል። ሆኖም አሉ ዳኛዋ አሳንጌ በከፍተኛ ጭንቀት የሚሰቃይ በመሆኑ አሁን ባለበት ሁኔታ ለብቻው ተዘግቶበት እስር ቤት ውስጥ ቢገባ የአሜሪካ እስር ቤት ስርዓት ራሱን ከማጥፋት ሊያድነው አይችልም። የአሳንጌ ጠበቃ የሆነችው ጄኒፈር ሮቢንሰን ዳኛው ያሳለፉትን ይህን ውሳኔ በተመለከተ እንዲህ ትላለች። ይሄ በጣም የምንፈልገው የነበረ ውሳኔና ልናከብረው የሚገባ አሸናፊነት ነው። ነገር ግን በዛው ልክ ደግሞ በመናገር ነጻነት ዙሪያ ባለው የክሱ አካል ላይ ዳኛዋ እጅግ አስቸጋሪ የሆነ ውሳኔ እንዳሳለፉ መርሳት የለብንም። የአሳንጌ ጠበቃዎች ክሱ የፖለቲካ እንደሆነ እና አሳንጌን አሳልፎ መስጠት ጋዜጠኝነትን አደጋ ላይ ይጥለዋል ሲሉ የሚያቀርቡትን የክርክር ሀሳብ አሜሪካ አትቀበለውም። የፕሬስ ነጻነት ተሟጓቾች ግን የፍርድ ቤቱን ውሳኔ በደስታ ተቀብለውታል። እንደ አውሮፓውያን አቆጣጠር በ2010ና በ2011 አሳንጌ ዊኪሊክስ በተሰኘው ድኅረ ገጹ ከኢራቅና አፍጋኒስታን ጋር የተያያዙ በአስር ሺዎች የሚቆጠሩ ዲፕሎማሲያዊ የመረጃ ልውውጦችና ወታደራዊ ሪፖርቶች ታትመው እንዲወጡ አድርጓል። አሳንጌ ያወጣቸው መረጃዎች የአሜሪካ ወታደሮች በንጹህ የኢራቅ ሲቪሊያን ላይ የፈጸሙትን ግድያ የሚያሳዩ ቪዲዮዎችን ጨምሮ ሌሎች ተገቢ ያልሆኑ አድራጎቶቻቸውን ያጋለጠ እንደሆነ ተናግሯል። አሜሪካ በበኩሏ አሳንጌ ምስጢራዊ የሆኑ ሰነዶችን ሰርቆ በማውጣት የሀገር ደህንነት ላይ አደጋ ጥሏል፣ ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት በመግለጽም ሕይወታቸው አደጋ ላይ እንዲወድቅ አድርጓል ስትል በወንጀል ከሳዋለች። የብሪታንያው ዳኛ ግን በአሳንጌ ደህንነት ዙሪያ ያለው ስጋት ከአሜሪካ ክስ የበለጠ ያመዝናል ሲሉ ፍርዳቸውን ሰጥተዋል። በጉዳዩ ላይ አስተያየታቸውን የሰጡት በዩናይትድ ስቴትስ ብሔራዊ ጸጥታ ጉዳይና የሕዝብ ነጻነት ዙሪያ በመጻፍ የሚታወቁት አሜሪካዊቷ ሜርሲ ዊለር እንዲህ ብለዋል። ዩናይትድ ስቴትስ ከብሪታንያ ሰዎች ተላልፈው እንዲሰጧት ከምትሞክራቸው ሙከራዎች ይሄ ለሶስተኛ ጊዜ የተፈጠረ ነው። በሽብር ክስ የተከሰሱ ሰዎች ላይ በተመሳሳይ ትንንቅ የተደረገባቸው ክርክሮችም ነበሩ። ዊለር ጨምረው ዩናይትድ ስቴትስ በፍርዱ ላይ ይግባኝ ብትጠይቅም አሳንጌ የቀረበበትን ክስ ከብሪታንያ ሆኖ ሊከታተል የሚችልበት ሁኔታ ሊፈጠር ይችላልም ይላሉ። ዩናይትድ ስቴትስና ብሪታንያ በዚህ መልኩ ትብብር ሊያደርጉ ይችላሉ ብዬ አስባለሁ። ምክንያቱም ይሄ የብሔራዊ ጸጥታ ጉዳዩን በተመለከተ የሚያደርጉት አይነት ነው። በዩናይትድ ስቴትስ የቀረበው ክስ በስምምነት ለአሜሪካ መረጃ ያቀብሉ የነበሩ ሰዎችን ማንነት እንዳጋለጠ ይጠቅሳል። ነገር ግን ለዩናይትድ ስቴትስ ብቻ ሳይሆን ለብሪታንያም መረጃ ያቀብሉ የነበሩ ሰዎችንም ሊጨምር እንደሚችልም ታሳቢ ሊደረግ ይገባል አሳንጌ ከዩናይትድ ስቴትስ ሸሽቶ በሄደበት ስዊድን በአስገድዶ መድፈር በመጠርጠሩ እንደ አውሮፓውያን አቆጣጠር በ2012 ለንደን በሚገኘው የኢኳዶር ኤምባሲ ጥገኝነት ጠይቆ ለሰባት ዓመታት ቆይቷል ሆኖም በ2019 ሚያዝያ ወር ላይ ኢኳዶር የብሪታንያ ፖሊሶች እንዲወስዱት በመፍቀዷ ለሀምሳ ሳምንታት በእስር ቆይቷል አሁንም በለንደን እስር ቤት የሚገኘው አሳንጌ በጠበቆቹ አማካኝነት ላቀረበው የዋስትና ጥያቄ ምላሽ ለማግኘት እየተጠባበቀ ይገኛል። ተላልፎ ለመሰጠቱ ጉዳይ የቀረበው የይግባኝ ጥያቄ ሂደትም በርካታ ወራትን ሊፈጅ እንደሚችል ተጠቁሟል። በሄንሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በሌል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ወደ አምቦ ይወስደናል። ቀዳሚው በአምቦ ከተማ የገና ዋዜማ ገበያ ሞቅ ደመቅ ብሎ ውለዋል ይለናል። ናኮር መልካ ባለ ተከታዩ ዘገባው በጉ፣ ፍየሉ፣ ዶሮው፣ እንቁላሉ ሁሉም በየአይነቱ ለገበያው ድምቀት ሰጥተዋል። የስጦታ እቃ ሽያጩም እንዲሁ ይለናል ናኮር በገበያ ስፍራዎች ተዘዋውሮ የተመለከተውን ሲገልጥ የአምቦ ከተማ የገበያ ልማት ጽህፈት ቤት በበኩሉ የገና በዓልን አስመልክቶ የቁሳቁሶች እጥረትና አላስፈላጊ የዋጋ ጭማሪ እንዳይከሰት በተቆጣጣሪዎች ቃኝቻለሁ ማለቱን ጠቅሷል። ለኮቪድ-19 የተሰጠው ትኩረት ግን እጅግ አናሳ መሆኑን ዳጮችም ሸማቾችም መታዘባቸውን ይናገራሉ። የናኮር መልካ ዝግጅት ነው። ቀጣዩ ወደ ቅንብሩ ልሰዳችሁ። አምቦ ከተማ ውስጥ የገና ዋዜማ ገበያ ድባብን ለመቃኘት አንዳንድ ቦታዎች ሄጄ ነበር። የገና ዛፉ ስጦታው፣ ብልጭልጩ ማረከኝና ወደ አንድ የስጦታ ሱቅ ጎራ ብያለሁ ነው። አብረን እንግባ። እንኳን አብሮ አደረሰን በዓል። እንዴት ነው በዓል? እንደምታየው ድባቡ ጥሩ ነው። የስጦታ እቃዎችን ገዝተህ ስጦታ ነው ያየሁት፣ እና ምን አይነት እቃዎች ነው የገዛው? ለማን ነው የገዛው? ዋጋውስ? ያው ዋጋው ተመሳሳይ ነው። ምንም ለየት ያለ ነገር አይደለም የገዛሁት እቃ አሻንጉሊትና ሰዓት ምናምን ነገር ነው። ያው ለባለቤቴ ነው የገዛሁት። ሰዓቱን ደግሞ ለወንድሜ ነው የገዛሁት። አሻንጉሊት 750 የገና ዛፍ ተወዷል እያሉ ብዙዎቹ እንደምታየው፣ እንደ ድሮም ባይሆን የተወሰነ ጭማሬ አለ። ስሜ አለምሽ ይባላል። እንኳን አደረሰች። እንኳን አብሮ አደረሳል። ገና መስለሻል። የገና ዛፍም አናትስ ላይ ያርገሻል። እና በስጦታ የተሰጠች ወይስ በራስሽ የገዛሽ? በራሴ የገዛሁት ነው። ያው ማስታወቂያ እየሰራው ነው ማለት ነው። ይሄን አይቶ ይገዛሉ። የገና ዛፍ ነው የረኩት። ሪቫን ነው የገና ዛፍ በጣም ጥሩ። ምን ይመስላል ገበያው? እስቲ ምን ምን እየተሸጠ ነው? በደንብ ሁሉም እየተሸጠለን ነው፣ ብዙ ከስተመር ስላለን ሁሉም እየተሸጠ ነው። ትንሽ ግን ዋጋ ጨምሯል። ብሎ ለምሳሌ የገና ዛፎች ስንት ናቸው? የስጦታ እቃዎች የገና ዛፍ ሁለት ሺ አምስት መቶ አለ የአንድ ሺ ስድስት መቶ አለ የአንድ ሺ አምስት አለ እስከ አምስት መቶ አለ። ደረጃ አለው። ሳይዞቹ ይለያያሉ። እስከዛ አለ እንሸጥ። እንዴት ነው የባህሉ ድባብ? የገና ድባብ በጣም ደስ ይላል። አሪፍ ነው። በጣም ጥሩ ነው። እስቲ ደግሞ ወደ በጉ ፍየሉ፣ የዶሮና፣ የቅቤው የሽንኩርቱ ገበያ እንዝለቅ። ራሁል ቀና ገበያው እንዴት ነው? ገባ። አሪፍ ነው። እንደ ዋጋ ሁኔታ ዋጋው እስከ 35 እስከ 38ም አለ። ከዛም በላይም አለ። አስተያየት አድርገን እንሸጣለን። በጎች ነው የሚሸጠው በቃ ፍየልም ይሸጣል። ባለፈው አመት ያለውን ልዩነት ንገረኝ። ከባለፈው አመት ዘንድሮ ጨምሯል። ዘንድሮ ትንሽ ጨምሯል። በጎች በጎች ጨምሯሉ። በጎች 28 27 እስከ 2500 ብር ነበረ። አሁን እስከ 35 እስከ 32 ነው ያለው ማለት ነው። ፍየልስ? ፍየል እስከ 4000 3000 35። በቅድሚያ እንኳን አደረሰ እንኳን ብሮ አደረሰን። በቀላ ጉዳት አባያ ነው የምኖረው፣ አምቦ ከተማ ነው። በግና ፍየል የሚሸጥበት ቦታ ነው ያገኘሁት። እርስዎ ምንድን ነው ለመግዛት ያሰቡ እኔ አሁን ፍየል ወይ በግ ለመግዛት እያሰብኩ ነው። እንዴት ነው ዋጋው? ስንት እያሉ ነው ዋጋው? እንግዲህ ሰሞኑ ግን ምንም አይልም ነበረ። አመት በዓሉ ከመደረሱ ስለደረሰ ትንሽ ሞቅ ሞቅ እያለ ነው ገባ አሁን ትልቁ በግ አምስት ሺህ ስድስት ሺህ እንደዛው። ትንሹ መካከለኛም አለ። እንደ አቅሙ ነው የሚገዛ ሰው። ሶፊያ ሁሴን እባላለሁ እንኳን አብሮ አደረሰ እንዴት ነው እና ዋዜማ በጣም ደስ ይላል ትንሽ አንዳንድ ነገሮች ለምሳሌ እንደ ቂቤ ዶሮ ሽንኩርት ምናምን ባለፈው 18 ነበረ ኪሎ 20 ብር ገብቷል ሽንኩርት ቀይ ሽንኩርት ነጭ ሽንኩርትም 250 60 ይላሉ ዶሮ እስከ 3 ትናንት ነበረ ዛሬ ደግሞ ትንሽ የመጨመር ነገር አለ አሁን ደግሞ 3 እስከ 5 ቅቤ ከሶስት እስከ ሶስት ከሀምሳ በርበሬ መቶ ሰባ አንድ ኪሎ ማረቋ በርበሬ ያው ተፈይቶ ማለት ነው። ግማሽ መቶ ሀያ ብር ሁለት መቶ አርባ ማለት ነው። ፉርኖ ዱቄት ሰላሳ ብር ጨው አይዲኖ አስር ብር እስከ ሀያ አምስት ብር ዘይት አራት ከሀያ አራት ከሰላ አምስት ሊትር ፈሳሽ አምስት ሊትር ማለት ነው። ቃው ደግሞ ሶስት ከሀምሳ ቆንጆ እኛ በእርግጥ አትክልት ነው እየነገድን ያለ ነው። በተለይ ሽንኩርት ነው የምንነግደው። እኛ አሁን ጅምላ 15 ብር ነው የምናከፋፍለው። እንግዲህ ቸርቸሪ 17፣ 18 ብር ድረስ እየሸጠ ነው። አሰል ግርማ እባላለሁ። ምኖረው በአምቦ ከተማ ነው። እኔ ሃይማኖቴ ሙስሊም ነው። ለመላው ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። ላለሁ አመሰግናለሁ። በርበሬውን በኪሎ መግዛት ላልቻሉት እንደ አቅምቲ እኔ ያለውላችሁ ይላሉ። በአራዳ ገበያ ውስጥ ቁጭ ብለው በችርቻሮ ሲሸጡ ያገኘኋቸው ወይዘሮ ጫልቱ ደለሳ። ጫልቱ ደለሳ ነው የሚባለው ሲሜ። ምንድን ነው የሚሸጡት? በርበሬና ሽሮ በስኒ አለ በኩባያ አለ። ስንት ነው ዋጋቸው እስኪ ንገሩኝ። ዋጋው ሀያ ብር አስራ አምስት ሰላሳ ሰላሳ አምስት አርባ ትልቁም አልገዛም፣ አልችል። ለዚህ ነው የምንሰጣቸው ትንሾቹን፣ እንሰጣቸዋለን እንደ ጉልበታቸው ማለት ነው። እሺ አብረን የኮሮና ቫይረስ ወረርሽኝ ጥንቃቄን በተመለከተ ግን ያነጋግርኳቸው ራሳቸውን ሳይቀር ታዝበዋል። ከዚህ ከኮቪድ ጋር የተያያዘ ህብረተሰቡ እንደምታየው አንተ የታዘብከው ነገር ሊኖር ይችላል ብዬ እገምታለሁ። ምክንያቱም ገበያ ውስጥ ዞር ዞር ብለሃል፣ አይተሃል። እና ብዙም መራራቁም ርቀትን ጠብቆ መሄድ የለም። ተቀራርበው ነው እየሄደም ያለው፣ ተቀራርበው ማስክም የለም ግብይቱም ያው እንደ ድሮ በቃ ኮቪድ ያለም አይመስልም ስ በአጠቃላይ እንደምታየው ከሆነ ርቀትን ጠብቆ መነገድ እንደነበረበትና ማስክ መጠቀም እንደነበረበት ነው። ገነዘበው። በኮረና በኩል አሁን እንደውም የለም ነው የሚባለው ኢትዮጵያ ውስጥ የለም ብለሽ ታስቢያለሽ? እኔ አልልም፣ ይኖራል ብዬ ገምታለሁ። አሁን ለምሳሌ ባንክ ስትሄድ፣ ባንክ ላይ ብቻ ነው ጥንቃቄ ያለው። ከዛ በተረፈ ገበያ ውስጥም ብታይ፣ ሌላም ቦታ ብታይ፣ ምንም ጥንቃቄ ምንም ጥንቃቄ የሚባል ነገር የለም። ያው እንደ ከዚህ በፊቱ ያው ሰው ስለ ኮሮና ቫይረስም ሆን ምናምን እንደምታየው ብዙ ትኩረት እየሰጠ አይደለም። ርቀት መጠበቅ አይደለም፣ ማስክ ማድረግ የለም። ሰው እንዴት እንደሆነ ባላቅም በአሁኑም በድምቀት እያሳለፈ ነው የምታየው። አቶ ጌታቸው ዴሬሳ የአምቦ ከተማ የገበያ ልማት ጽሕፈት ቤት የገበያ ህጋዊነትና ስርዓት አስተባባሪ ናቸው። የገና ዋዜማ ገበያ ሁኔታን በተመለከተ ያሉትም፣ አለ የገበያ ዋጋ በአብዛኛው የተረጋጋ ነው ማለት ይቻላል። አልፎ አልፎም ደግሞ አንዳንድ ቁሳቁሶች ላይ ማለት ነው፣ የገበያ ጭማሪ የሚታይባቸው ቁሳቁሶች አሉ። በሬ 30 ሺ እስከ 38 ሺ ነው፣ ድልብ በሬ ማለት ነው። ኮርማ አካባቢ ያለው ዋጋ በአማካይ 16 ሺ እስከ 24 ሺ። ዶሮ ጋር ታይዞ ያለው ዶሮ 350 እስከ 450 ብር እየተሸጠ ነው ያለው። በግ ሙክት እስከ 4 መካከለኛ አራት ሺ እስከ አራት ሺ አምስት መቶ ጥቦት 1600 እስከ 2100 እየተሸጠ ነው ያለው ማለት ነው። ፍየል ሙክት 4000 እስከ 6000 ትልቁ ማለት ነው። መካከለኛ ፍየል 3800 እስከ 5000፣ ጥቦት 1800 እስከ 2600 ከአምና ጋር ስናነጻጽረው ብዙ ለውጥ የለውም። ቅቤ አሁን ብንወስድ ከ280 እስከ 300 እየተሸጠ ነው ያለው። ቀይ ሽንኩርት 18 እስከ 20 ብር፣ ነጭ ሽንኩርት በኪሎ 80 ብር እየተሸጠ ነው ያለው። በርበሬ ዛላው 160 አማካይ ዋጋ ነው። ነገር እኛ እንደ ከተማችን የገበያ ስርዓት እንዲኖር ማለት አንዳንድ ነጋዴዎች ሸቀጣሸቀጦችን ሆርድ በማድረግ አቅርቦት በከተማው እያለ ምርት የሌለ ነገር በማስመሰል አብዛኛው ነጋዴዎቻችን የሚመሰገኑ ሲሆን፣ አልፎ አልፎ አንዳንድ ራስ ወዳድ ነጋዴዎች አጉል ትርፍ ወይም የማይገባ ትርፍ ለማትረፍ እና እጥረት እንዲኖር ለማድረግ የሚሞክሩ እንትሮችን በጥቆማና በተለያየ ቁጥጥር በማድረግ ስርዓት እንዲይዙ ማስጠንቀቂያ በመስጠት ማትረፍ ያለባቸው ስራቸውን አትርፎ በህጋዊነት እንዲሸጡ እያደረገ ያለ ነው። በአብዛኛው ግን አስተማሪ የሆኑ ማለት አስተዳደራዊ እርምጃዎችን ነው የወሰን ነው። ለአሜሪካ ድምፅ ናኮር መልካ ካምቦ። በአዲስ አበባ ከተማ የተለያዩ የገበያ ስፍራዎች ተዘዋውራ የገናን ዋዜማ የገበያ አያያዝ ቃኘት በማድረግ ከሸማቾችም የተለያዩ አስተያየቶችን በማሰባሰብ የተመለሰችው ፀሐይ ዳምጠውናት ተከታዩን ያደረሰችን። አንዳንዶች የዋጋ ጭማሪ መኖሩን ሲናገሩ፣ ሌሎች ደግሞ ዋጋቸው የቀነሰ ሸቀጦችም አሉ ይላሉት። የኮቪድ-19ን ወረርሽኝ ለመከላከል የሚያስፈልገውን ጥንቃቄ አስመልክቶ ግን መዘናጋቱ እንዳለ ነው ትለናለች ፀሐይ ዳምጣው። በአዲስ አበባ ከተማ የተለያዩ የገባ ማዕከላት ተዘዋውሬ ያነጋገርኳቸው ሸማቾች የተለያዩ አስተያየቶች ሰንዝረዋል። ወይዘሮ ማዛ ወልደ ጎርግዝ ካነጋገርኳቸው ሸማች አንዷ ናቸው። አትክልት ተራ አካባቢ ነኝ ያለሁት። ሽንኩርት ለመግዛት ነው የመጣሁት እና ሽንኩርቱ ገበያ ጥሩ ነው ጥሩም ቢሆን ያው ቆንጆ ዋጋ አለው። ሽንኩርት ላይ ነው። ሽንኩርት ደና ነው ምንም አይልም። አስራ ሁለት ብር ነው ያለኝ። አቶ ደሳለኝ ይልማ የበግ ነጋዴ ናቸው። የዘንድሮው የገና በዓል ገበያ እንዲህ ገልጿል። ከአምናው ትንሽ ዘንድሮ ትጨመርብሎብናል ተጠምቦች ምናምን አካባቢዎች ስንነግራቸውም፣ ያው ተወዷል ምናምን ይሉናል። ግን ባለው ነገር ግን ያው የተቻለን ይሄኛ እየቀነስንም ምንም ያን ለመጨረስ ነው የምፈልገው እንጂ ሰውን ለማባረር ፈልገን አይደለም። አነስተኛ በግ እስከ ሁለት ሺህ ብር፣ ከፍ ያለ ደግሞ እስከ አራት ሺህ ብር፣ ከእዚያ ደግሞ መካከለኛ እያለ ነው የሚመጣው። ከስከ አምስት ሺህ ብር ድረስ ነው የመጨረሻው። አምና እስከ አራት እና እስከ ሶስት ነው። ወይዘሮ ገነት በየኔ ጋርመንት አካባቢ ፍየል ስገዙ አግኝቼ አነጋግሬያቸው ነበር። አሪፍ ነው ጋርመንት ላይ ከጊዜ ወደ ጊዜ ገበያ ውስጥ በጣም ጥሩ እየሆኑ ነው። በፊት በግ ብቻ ነበር የሚመጣው። አሁን በብዛት ፍየሎች ይመጣሉ። ፍየሎችም ትልልቆች እና ቆንጆ ቆንጆች ናቸው እና ዋጋቸውም ጥሩ ነው። እንደበፊቱ በጣም ትንንሽ ፍየሎች ነበር በፊት የሚወደዱት። አሁን ግን ትልልቆቹ ራሱ ዋጋቸው ጥሩ ነው። ደህና ነው የገቡት ፍየሎች እና በጎች ትልልቆች ናቸው እና እንደዛው ፍየል 5000፣ 6000 ትልልቁ ጥሩ ትልቅ የተባለውን በጣም ትልቅ 6000 አምስት ምናምን ይገዛል። ዞሮ ትናንትና ሄጂ ነበረ? ዶሮ ዋጋው በጣም ጥሩ ነው ወርዷል። 300 350 እና አራት ሀምሳ እንደዛ ነው። እዚህ ጋር ምንት ላይ ያለው እንቁላል ስድስት ስድስት ሀምሳ እንቁላል ተወዷል። በጣም አምና 4 ብር 450 ሁሉ ገዝተን ነበር። አሁን ስድስት ሀምሳ ድረስ ነው መገዛት። ያ ነው፣ እንደሱ ነው። አቶ ታዬ ለገሰ የበሬ ነጋዴ ሲሆኑ የዘንድሮ ገበያ ድባብ ቀዝቃዛ ነው ስሉ ተናግረዋል። ከአዳማ ነው የመጣው ከብት ነጋዴ ነኝ። ከብት ጭኜ ነው የመጣሁት። የአረር ከብት ነው ያስ የዘንድሮ የገና በዓል ከአምናው በጣም ብዙ ልዩነት አለው። አምና ብዙ ከብት ጭነን መተን ጨርሰን ይገድ ዋጋውም ጥሩ ነበረ። የዘንድሮ ደግሞ ከኮሮና ይሁን የተያዘ እንደሆነ አላውቅም። ዋጋ በጣም ነው የቀነሰብን። ብዙ ከብት አልሸጥንም። የሸጥነው ትንሽ ከብት ነው

እሱ ነው የመጣሁት። ጨርሼ ነው የገባሁት። ዘንድሮ ደግሞ ሀያ ሰባት ከብት ይዤ መጣሁ። ወደ ስምንት ከብት ብቻ ነው የሸጥኩት እስካሁን ድረስ፣ ሌላው ከብት አለ ገበያ በጣም ቀዝቃዛ ነው። በጣም ሚቀነሰው ዱሮ ሰውም በአንድ ሰው በሁለት ለሶስት ነው የሚገዙት ወይ ፈንጥጃ። ዘንድሮ ብዙ ሆኖ ነው የሚገዙት። ከብት በጣም ነው የገባው። ዘንድሮ ረ ስለነበረ የከብቱ ብዛትም ነው ዋጋ ያስቀነሰው። ዘንድሮ በጣም ገብቷል ብዙ ከብት። ከአምና ከብት ዘንድሮ ይበዛል። በየአመቱ አቃቂ በመሄድ በሬ እንደሚገዙ የተናገሩ አቶ አዲሱ አወቀ የገበያውን ሁኔታ በማነፃፀር እንደ እንዲብሏል የገበና ባል ያካለ

የበሬ ዋጋ የበጎች ዋጋ፣ የሌሎች ዋጋ ካለው ከገበያ ሁኔታ አንጻር ሲታይ በጣም ጥሩ ነው ያለው፣ አሪፍ ነው እንግዲህ። አሁን ብዙ በሮች መካከለኛ በሬ ከሀያ ሺህ ብር ያለው በጣም በጥሩ ሁኔታ ነው ያለው። አነስ ያሉ በሮች ይሸጣል አካባቢ አለው በጣም ጥሩ። የአሜሪካ ድምፅ ያነጋገራቸው ሸማቾችም ሆኑ ሻጮች በግብይት ወቅት የኮቪድ አስራ ዘጠኝ ስርጭት በተመለከተ መዘናጋት አለ ሲሉ ሀሳባቸውን ሰጥቷል። ኮሮና ቫይረስ በአንጻር ሰው በጣም ችላ ብሎ ረስቶታል ማለት ይቻላል ማክስም አያረጉም፣ አይጠነቀቁም። በቃ በጣም ነው እንትን ምትኛ ራሱ አሁን እየፈራን ነው እንዳናነካከ እየተጨነቅን ነው እየዘበየን ያለ ነው። ከኮቪድ ጋር በተያያዘ በእርግጥ ጥንቃቄ ይጎላል። በአንድ በኩል ከልጠኝነቱን እንዳለን በእርግጥ ከተለያየ ቦታ ከገጠር አካባቢ እዚ አካባቢ መ ይገበያያሉ፣ ፕላስ ደግሞ ከተማ ውስጥ ያለ ሰዎች አሉ። ግን ማስክ አለማድረግም ይታያል። ፕላስ ሲቀጥል ደግሞ የሁለት ሜትር ርቀት ልዩነት የሚባለው ርቀት አለመጠበቅ ሁኔታዎች ያሉ ምትኪዎች ያሉ ገበያ ለብቻ ፎከስ የማድረግ ሁኔታ አለ። ሰለጠኝነቱ እንዳለ ሆኖ ጥንቃቄ ይጎድላል የሚል እምነት አለኝ። ጥንቃቄው ክላውን ሲታይ በጎች አካባቢ ላይ ከብቶች የገበያ ስኝነት ላይ ተሰባስቦ የመገኘት ፕላስ ደግሞ የገንዘብ ልውውጥ ላይ ሳኒታይዘር አለመጠቀም እነኚህ የመሳሰሉ ችግሮች አሉ። እነኚህ መቀረፍ መቻል አለባቸው። እኔ የማስተላልፈው መልእክት አንደኛ ነገር በዓልም ቢሆን ከበዓሉ በኋላም ማህበረሰቡ በሕይወት መኖር መውሰል ስላለበት ቅድመ ጥንቃቄ ያስፈልጋል። በተለይ ከኮቪድ ጋር በተያያዘ ያው ጊዜዎች ስለሚታወቅ ኮቪድን ከመከላከል አኳያ በጤና ጥበቃ ሚኒስቴር የወጣው መመሪያ በአግባቡና ነው በተገቢ ሁኔታ ልንተገብረው ይገባል። ምናልባት ዓመት በዓል አንድ ቀን ሁለት ቀን ሊሆን ይችላል። ከዛ ባለፈ ግን የተወለደ ልጅ በህይወት መቆየት ስላለበት እነኝህ ጥንቃቄዎች ጥንቃቄ ጥንቃቄ ማድረግ ስለሚገባው በአግባቡ መጠንቀቅ ይኖርብናል፣ የሚል እመጠር ነው። ህብረተሰቡ በዓሉ ሲያከብር የኮቪድ አስራ አስራዘጠኝ ጥንቃቄዎች ሊለዩት አይገቡም ሲሉ መልእክት አስተላልፈዋል። ለአሜሪካ ድምፅ ሀይ ዳምጦ ከአዲስ አበባ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ጀሓድ ሰርዋን ሞስጣፋ የተባለ ሰው ያለበትን ቦታና እንዲያዝ የሚያስችል መረጃ እየፈለገች ነው ሲል የዕለቱ ርዕሰ አንቀጽ ጽሑፉን ጀምረዋል። ከአሸባሪ ድርጅት ጋር ሆኖ በመዋጋት ከፍተኛ ቦታ ያለው የአሜሪካ ዜጋ መሆኑን ርዕሰ አንቀጹ ጠቅሷል። ሳንዲያጎ ካሊፎርኒያ ያደገው ሙስጣፋ ለዓመታት ያህል አልሸባብ ከተባለው አሸባሪ ድርጅት ጋር ሲሰራ ቆይቷል። ይህ ድርጅት በሶማሊያና በሌሎች የአፍሪቃ ሀገራት ሞትና ጭንቅ ያስከተለ ነው። አልሸባብ የአሜሪካ ዜጎችንና ንብረቶችንም ኢላማ ሲያደርግ መቆየቱን ርዕስ አንቀጹ አውስቷል። ባለፈው ዐሥርተ ዓመት ሞስጣፋ በአልሸባብ የፈንጂ ክፍልን የሚያካትቱ የአመራር ቦታዎችን ይዞ ቆይቷል። ከ11 ዓመታት በፊት ዩናይትድ ስቴትስ ሦስት ከአሸባሪነት ጋር የተያዙ ክሶች መስርታበታለች። ከ9 ዓመታት በፊት ደግሞ የዩናይትድ ስቴትስ ፌዴራል የምርመራ ቢሮ በጥብቅ በሚፈለጉ አሸባሪዎች ስም ዝርዝር ውስጥ አስገባው። ከሰባት ዓመታት በፊት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፍትህ ሽልማት የተባለው ፕሮግራም ሊያሳስረው የሚችል መረጃ ላቀረበ ሰው እስከ አምስት ሚሊዮን ዶላር የሚደርስ ጉርሻ ለመክፈል ቃል መግባቱን ርዕስ አንቀጹ ጠቁሟል። አምና ታኅሳስ ወር ላይ በተደረገ ጋዜጣው ጉባኤ የዩናይትድ ስቴትስ የደቡባዊ ካሊፎርኒያ ጠበቃ ሮበርት ብሬወር እና በሳንዲያጎ ልዩ የፌዴራል ምርመራ ቢሮ ኃላፊ ስካት ብራነር ሙስጣፋ እንደ አውሮፓ አቆጣጠር እስከ የካቲት 2017 ዓ.ም በነበረው ጊዜ ውስጥ ፈጸማቸው ላሏቸው ወንጀሎች ክስ መስርተውበታል። ብራነር ያብራራሉ። stop ሙስጠፋ አልሸባብ በሚፈጽማቸው አሸባሪ ተግባራት ውስጥ በሚገባ ሲሳተፍ የቆየ ሲሆን አሁንም ቀጥሏል። ስለሆነም አሸባሪ ተግባሩ መቆም አለበት። የፌዴራል የምርመራ ቢሮና አጋሮቻችን አሸባሪ ተግባሮችን ለመከላከል መስራቱን አናቆምም። ስለሆነም እርዳታችሁን እየጠየቅን ነው። የአልሸባብን የጥቃት ተግባር ማሰናከሉን መቀጠል አለብን። ሙስጠፋ ሶማሊያ ይኖራል ተብሎ ይታመናል። የቆዳው ቀለም ነጭ ሲሆን የአይኑ ቀለም ሰማያዊ ነው። ቁመቱ ረጅም ነው። ቀኝ እጁ ላይ ጠባሳ አለው። አረብኛ፣ ሶማሊኛና እንግሊዝኛ ይናገራል። በየመን፣ በኢትዮጵያ፣ በኬንያና በሌሎችም የአፍሪካ ሀገሮች ሊዘዋወር ይችላል። ስለ ጂሃድ ሰርዋን ሙስጣፋ የምታውቁት ነገር ካለ በ1800 2255324 ስልክ ደውሉ ወይም ደግሞ ቲፕስ ዳት ኤፍቢአይ ዳት ጋቭ በሚል የኢንተርኔት መስመር መረጃቸውን አቀብሉ። በአቅራቢያችሁ ላለ የዩናይትድ ስቴትስ ኤምበሲ ወይም ቆንስላንን ማሳወቅ ትችላላችሁ። መረጃው ሁሉ በምስጢር ይያዛል ሲል የዕለቱ ርዕሰ አንቀጽ ጽሑፍን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጽ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይልሳት በየቀኑ ከ23 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም ዝ ላይ በቃ አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከእለቱ ዋና አዘጋጅ ሰለሞን አባትና ና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ሀሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም። de nada.